ትናንት አመሻሹን የተከናወነው ታላቅ የጎዳና ላይ ኢፍጣር መርሃ ግብር በኢትዮጵያ የተሰኘው መርሃ ግብር ፍቅርን፣ ሰላምን፣ አንድነትና የመከባበር መልእክቶችን ለማስተላለፍ የተሰናዳ እንደነበረ ከአስተባባሪዎች መካከል አንዱ የሆኑት ኡስታዝ አቡበከር አህመድ ለአሜሪካ ድምፅ ተናግረዋል። በመቶ ሺዎች የሚቆጠሩ ሰዎች በጎዳና ላይ መርሃ ግብሩ እንደተገኙ እንደሚገመት የተናገሩት ኡስታዝ አቡበከር ቀደም ብሎ መርሃ ግብሩ ከሚከናወንበት ስፍራ ጋር በተገናኘ የተፈጠረው የእስልምና እምነት ተከታዮችን አስከፍተዋል ያሉት ውዝግብ መነጋገር እንደተፈታም አክለዋል። ከኡስታዝ አቡበከር ጋር ያደረግነው ቆይታ የተጀመረው የመርሃ ግብሩን ዓላማ በሚያስረዱበት ነው የነበረው። የአገር አቀፍ የፍጣር መርሃ ግብር በሀገራችን በተለያዩ ከተሞች ላይ ለአልሞስት ከሀያ ያነሱ ከተሞች ላይ በተለያዩ ቦታዎች ላይ ፍጣር መርሃ ግብር ሲካሄድ ነበር። ይሄ ፍጣር መርሃ ግብር ዋና ዓላማው በሀገራችን ባለው አጠቃላይ ተጨባጭ ሁኔታ ስለ ሰላም፣ ስለ አንድነት፣ ስለ ፍቅር እና ስለ መከባበር የጋራ መልክቶችን፣ አብሮነቶችን ለማሳየት የተደረገ ኢፍጣር ነው። እነዚህ በጋራ የተሰሩ የፍጣር ፕሮግራሞች እንደ ሀገር ከሌሎች እምነት ተከታይ ወንድሞችና ወገኖች ጋር በጋራ አብሮነትን በማሳየት አገር ላይ ያለው ሰላም እንዲመጣ ዱአ በማድረግ እና አላህን በመለመን በመካከላችን ያሉ ልዩነቶችን በመቀራረብ መለወጥ እና ማስተካከል እንደሚቻል ማሳየት፣ በዚህ ጊዜ ነዳያን፣ ሚስኪን ወገኖቻችን አብሮነታቸውን፣ እንዲሁ ችግሮቻቸውን ለመቅረፍ የጋራ የሆነ በመተሳሰብ የሚደረግ መርሃ ግብር ነው። በዛሬው የአዲስ አበባ ይፍጣር ግን ለየት ለማድረግ የተፈለገው ነገር ምንድን ነው? እንደ ሀገር በሀገር ደረጃ በጎዳና ይፍጣር በመለዋል በተለያዩ ቦታዎች ይካሄዳል። እንደው በአፍሪካ ደረጃ ላይ ለመስበር ከዛም ማለት ጎዳና ላይ ይፍጣሩ ላይ ኢትዮጵያኖች አንድነታችንን እና አብሮነታችንን ለማስተላለፍ የተሰራ ስራ ነው። በትክክልም በመቶ ሺዎች እንደው በሚቆጠር ህዝብ ማለት በሚቻል ደረጃ በጣም በአስደጋጭ ቁጥር ሁሉም ተገኝቶ በጋራ አፍጥሮ ተከባብሮ ተሳስቦ እንዲሁም ደግሞ ስለ ህዳሴው ግድብም መልእክት አስተላልፎ እነዚህና መሰል ተያዥነት ያላቸውን ነገሮች አሳክቶ አንድነቱን ገልጾ ያለፈበት በጣም ውጤታማ የሆነበረ መድረክ ነው ይሄ የአደባባይ ኢፍጣር ስነ ስርዓት ለዚህ አመት ብቻ የሚደረግ ነው ወይንስ ቀጣይነት እንዲኖረው እቅድ ተይዟል አዎ እንግዲህ ባሉ ትንትኖች እንደዚህ አይነት በጎ ተግባራቶች ሁልጊዜም ውጤታማ ለማድረግ ይሰራል የበለጠ የበለጠ ሰሞኑን በነበረው የተለያዩ ሀገራችን ላይ የሚስተዋሉ ተቀየር የማቀዝቀዝ የማቀራረብ ዜጎች መካከል ያለ መልካም መተሳሰብና እንዲሁም መፈቃቀድን የሚያሳዩ መድረኮች ናቸው እና ቀጣይነት ኑሯቸው ሁልጊዜ እኛን ሊያሻግረን እኛን ወደተሻለ ደረጃ ሊወስደን የሚችለው አንድነታችን፣ አብሮነታችን፣ መከባበራችን እና መተሳሰባችን መሆኑን ማሳያዎች ናቸው። ከዛ አልፎ ደግሞ ወቅት የውጭ ኃይል የውጭ ጠላት ሁልጊዜ በተለያየ አይነት መልኩ ዛሬም እንደምናየው ከህዳሴው ግድብ ጋር ተያይዞ መሰል ተያዥነት ባላቸው ጉዳዮች ሀገራችን ላይ የህዝብ ለህዝብ ያሉትን ግንኙነቶች ለማደፍረስ ብዙ ስራዎች ይሰራሉ። ግልጽ መልዕክት ኢትዮጵያ ነች። ሁልጊዜም በጋራ ብረነታችን የምናሳይበት አንድነታችንን የምናረጋግጥበትና የጋራ መድረኮች እንዳሉ ማሳያ የሆነ ስራ ነው ለመስራት የተሞከረው። በትክክልን ያሁኗል ብለን ተስፋ እናደርጋለን። አልሐምዱሊላህ ከስነ ሥርዓቱ ቀደም ባሉት ቀናት የተፈጠረ ውዝግብ እንደነበረ የሚታወስ ነው። የአዲስ አበባ ከተማ መስተዳደር በመጀመሪያ ስነ ሥርዓቱን መደረግ ከልክሎ ነበር፣ ከተቀሰቀሰው ተቃውሞ በኋላ ደግሞ ይቀጥል ፈቅደዋል። ስነ ሥርዓቱ በዚህ ስፍራ ላይ በድጋሚ የሚከናወን ከሆነ ለተሻለ መግባባት ቀድሞ ምን መደረግ አለበት ብሎ ይመክራሉ? አሁ እንግዲህ አሁ መጀመሪያም ላይ በነበረው ይ አሁን የተፈጠረው ክፍተት በከተማ መስተዳድሩም ጋር በመተሳሰብ በመተማመንና በጋራ ለመስራት ነው እንቅስቃሴ ተደርጎ የነበረው ያንም ውጤታማ ለማድረግ የአቅማችንን ጥረት አድርገናል። ፈቃዱ በትክክለኛው መስመር ሂዶ ለሀገር ይጠቅማል፣ ለማህበረሰብ ግንኙነት መልካም ነገርን ያሳርፋል ብለን በማሰብ ነው የተደረገው። በመካከል ግን ባልታሰበ እና ባልተገመተ ሁኔታ እንግዲህ አደባባዩ ላይ ከቤተ ክህነት በወጣ ደብዳቤ መሰረት መደረግ የለበትም የሚለው ነገር ተነሳ። ተያያዥነት ያላቸው ጉዳዮች ሲመጡ ለግጭት መንስኤ እንዳይሆን፣ ሰላሙ እንዳይደፈርስ በሚል እንግዲህ የተለየ እንቅስቃሴዎች ተጀምረው ነበር። ያልተጠበቁ ናቸው። እኛ እንደ ኢትዮጵያውያን ትልልቅ የሚባሉ ወገኖቻችን የክርስትና እምነት ተከታይ ወንድሞቻችን አብዛኛው በሚባል ደረጃ ይሄ ፓርክ የእኛነታችን መገለጫ አብሮነታችን ማሳያ ከሆ ሊደረግ ይገባል ከጎናችሁነን አደባባዩ ጋር አደባባችን ኢትዮጵያውያኖች የጋራ መድረኮቻችን ናቸው። በጋራ ልንጠቀምበት በጋራ አብሮነታችን ልናሳይበት ይገባል በሚል ትልቅ ስራ ለመስራት እንቅስቃሴ ሲደረግ ድጋፋቸውን የሰጡበት ሂደት ነው። ያንንም ሆኖ ግን በዚህ ምክንያት እችው ያለመግባባት ተፈጥራ ቦታ ይቀየር በሚል እንቅስቃሴ ሲደረግ ቦታ መቀየር እንደሌለበት ሙስሊም ማህበረሰብ ላይ ሌላ ስሜት እንደሚፈጠር የተደረገው ነገር አግባብ እንዳልሆነ በዛ ለመተማመን ተፈጥሮ ፕሮግራሙ ሳይሳካ ቀርቷል። ካለመሳካትም አልፎ ውጤታማ የሆነ ስራ ለመስራት ታስቦ የተደረገው እንቅስቃሴ ወደ ኃይል እርምጃ ተወስዶ ትንሽ ህዝቡን ያስከፋ ልብ የሰበር አንገታችንን ያስደፋ ነገር ተሰርቶ ነበር። ያንን ግን ሁላችንም አንድ ጊዜ ስህተት ተፈጥሯል። ስህተቶችን መለወጥና መቀየር የሁላችንም ኃላፊነት ስለሆነ እንዲቀየር ተመካከረን ተነጋግረን ዛሬው ፕሮግራም እንዲካሄድ ሆኗል። ያው መልእክቱም ግልጽ ነው። የጋራ መድረኮቻችንን በአግባብና ውጤታማ አድርገን መጠቀም እንችላለን። አብሮነታችንን ማሳየት እንችላለን። ነገም ከነገ ወዲያም በርቀት ከመወራወድ ምንነቱን ሳይረዱት ሌላ ስሜት ውስጥ ከመግባት ሁላችንም ልንፈጽመው የሚገባው ተግባር ምን መሆን አለበት የሚለውን ነገር በትክክል ስላሳየን፣ ተቀራርበን በጋራ አውርተን በጋራ ሰርተን አብሮነታችንን የበለጠ አጠንክረን ውጤታማ ነገር ማድረግ እንችላለን። እዚች ሀገር ላይ በመተባበር በመተሳሰብ እና አንዱ ለአንዱ መልካም በማሰብ ብቻ ነው የጋራ ሁነ ሊኖርለት የሚገባው። እሱን ውጤታማ እንዲሆን የአቅማችንን መስራት እንዳለብን ትልቅ ማሳያ መልእክቱ አልፏል ብለን እናስባለን። የዛሬው ድባብ በአጠቃላይ ምን ይመስል ነበር? የጠበቃችሁትን ያክል ታዳሚ አገኛችሁ ወይ? በዚህ ቀን የእምነቱ ተከታዮችና ሌሎችም ይዘው እንዲመለሱ የምትሹት ቁም ነገር ምንድን ነው? አሁ እንግዲህ ዛሬ በትክክልም ውጤታማ ጊዜ አሳልፈናል ምናልባት ከጠበቅነው ቁጥር ነው እ ምናልባት እንደ በመቶ ሺዎች ሊቆጠር የሚችል ህዝብ ነው ወጥቷል ብለን የምናስበው ካሰብነው ነው በላይ የሆነ ነው ህዝቡ የራሱን ያስጠር በመምጣት ቦታው ላይ በመገኘት ሁሉም እርስ በርስ ተሳስቦ ተጋግዞ ነው በጣም የሚደንቅ በጣም የሚገርም ምሽት ነበር ያሳለፍነው ልዩ የሆነ ነበር የተለያዩ የሃይማኖት አባቶች ተገኝተውበታል መልእክታቸውንም በጋራ ሆነን አንድነታችን አሳይተንበታል ያ ፕሮግራም ከመደረጉ በፊትም መጥተው ቦታውን በማጽዳት ውጤታማ የሆነ ስራ ለመስራት ጋራት እንቅስቃሴ የተደረገበት ነው። አሁንም ነገም፣ ከነገ ወዲያ እነዚህ ነገራቶችን የበለጠ አዳብረናቸው መሄድ እንድንችል በጋራ ብንጠቀምባቸው ለሀገር እሴት ናቸው። የምንፈልገውን መልእክት ልናስተላልፍባቸው፣ የጋራ ውጤታማ የሆነ ነገር ልንሰራባቸው እንደምንችል ማሳየት ስለሆነ ካሰብነው በላይ ውጤታማ የሆነ ስራ ተሰርቷል ብለን እናምናለን። አሁንም ደግሞ የተሻለ ነገር መስራት እንደምንችል እናምናለን። መነጋገር መቀራረቡ ካለ ከዚህ የበለጠ ቁጥር ለዓለምም ትልቅ መልእክት የምናስተላልፍበት እንደሆነ እናምናለን። እጅግ በጣም አመሰግናለሁ። ኡስታዝ አቡበከር አህመድ በጎዳና ላይ ስለተደረገው የኢፍጠር ስነ ስርዓት ስለወጉን በጣም እናመሰግናለን። መልካም ምሽት ይሁን። ልት አመሰግናለሁ።